ኬንያውያን ወጣቶች ትናንት ሐሙስ በድጋሚ የተቃውሞ ሰልፍ አካሂደዋል። መንግስት አስተዳደሩ እንዲሻሻልና የለውጥ እርምጃዎች እንዲወስዱ ወጣቶቹ ጠይቀዋል። ናይጄሪያ፣ ዩጋንዳና ዚምባብዌን በመሳሰሉ የተለያዩ አፍሪካ አካባቢዎች የተካሄዱ መሰል የተቃውሞ ሰልፎች የተወሰኑ ውጤቶችን ቢያስገኙም የታለመላቸውን ግቦች ግን ለማሳካት አልቻሉም። የናይሮቢው ዘጋቢ መሐመድ የሱፍ ያነጋግራቸው የጉዳይ አዋቂ ባለሙያዎች እንደሚሉት የአፍሪካ ወጣቶች የፖለቲካ እንቅስቃሴ አያያዛቸውን እንደገና ማጤን ይኖርባቸዋል። ቁንጅታዬ እንደሚከተለው እንደሚከተለው አቀናብረዋለች። ትናንት እንደገና የተቃውሞ ሰልፍ ያደረጉት የኬንያ ወጣቶች ፕሬዚዳንት ሩቶ ርትዕ አስተዳደር ስላላመጡ ሙስናውንም ስላልተቆጣጠሩ የኛንም ሕይወት ስላላሻሻሉ ስልጣን ይልቀቁ ሲሉ ጠይቀዋል። ከሁለት ወራት በፊት የተጀመረው የኬንያው የተቃውሞ እንቅስቃሴ ፕሬዚደንት ሩቶ በምግብና በሌላም የንግድ ልውውጥ ላይ የታክስ ጭማሪ የሚያደርገውን የፋይናንስ ረቂቅ ሕግ እንዲሰርዙ በማድረግ ትልቅ ስኬት አግኝተዋል። ካቢኔያቸውን ቀይረዋል። የፖሊስ አዛዡንም አንስተዋል። የኬንያ የተቃውሞ ሰልፎች በፈጠሩት መነቃቃት ባለፉት ሁለት ሳምንታት ዩጋንዳ ውስጥ ጸረ ሙስና ሰልፎች ተካሂደዋል። በናይጄሪያም የኑሮ ውድነትን የሚቃወሙ ሰዎች ሰልፍ ወጥተዋል። መክዶናልድ ሌዋኒካ በአፍሪካ ሀገሮች መልካም አስተዳደር እንዲሰፍን ትኩረቱን አድርጎ የሚሰራ የምስራቅና የደቡባዊ አፍሪካ ሀገሮች የተጠያቂነት ማዕከል የተባለ ተቋም ዋና ስራ አስኪያጅ ናቸው። የአፍሪካ ወጣቶች በአጠቃላይ በሀገሮቻቸው መንግስታትና በሌሎችም አስተዳደር ላይ ባሉ አካላት ደስተኛ እንዳልሆኑ ይናገራሉ። የአፍሪካ ወጣቶች ተቆጥተዋል። ያ የታወቀ ነው። ወጣቶቹ ከፍቷቸዋል፣ ተቆጥተዋል። ከዚያ በስጭታቸውና ቁጣቸው አኳያ ፍትሃዊ ያልሆነ የማይገባቸውን ነገር አይደለም እየጠየቁ ያሉት። መሪዎቻቸው የተሻለ ስራ እንዲሰሩ እንዲለወጡ ነው የሚጠይቁት። ከአፍሪካ ህዝብ አብዛኛው ቁጥር የሚይዙ እነሱ እንደመሆናቸው መንግስት ጥቅማቸውን የሚያስጠብቅ ስራ እንዲሰራ ይፈልጋሉ። በአፍሪካ ሀገሮች የኢኮኖሚ የፖለቲካ፣ እንዲሁም የማህበራዊ ኑሮ ጉዳዮችን በተመለከተ በህዝብ ዘንድ ያሉ አመለካከቶችን የሚያጠናው ተቋም አፍሮ ባሮሜትር እንደ አውሮፓውያን አቆጣጠር ከ2021 እስከ 2023 በ39 ሀገሮች ጥናት አካሂዷል። አብዛኞች አፍሪካውያን መንግስት በትክክል እየሰራልን አይደለም የሚል አመለካከት እንዳላቸው እና በመሪዎቻቸው ላይ ያላቸው እምነትም እየተሸረሸረ መሆኑን ገምግሟል። አንዳንድ የጉዳዩ አዋቂዎች በበርካታ ሀገሮች በወጣቱና እድሜያቸው በገፋው ፕሬዚደንቶች መካከል ያለው የእድሜ ልዩነት ወጣቶች ጎዳና ላይ ወጥተው ቁጣቸውን ለመግለጻቸው አንዱ ምክንያት እንደሆነ ይናገራሉ። መሪዎቹ የሚከተሏቸው አንዳንዶቹ የምጣኔ ሀብትና የፖለቲካ ፖሊሲዎች ለተራው ሰው ይህ ነው የሚባል ጠቀሜታ የሌላቸው ስለሆኑ መራጮችን ያስከፋሉ፣ ተስፋ እንዲቆርጡም ያደርጋሉ ሲሉ መልካም አስተዳደር ላይ የሚሰራው ማዕከል ስራ አስኪያጅ አስረድተዋል። የአፍሪካ ወጣቶች እንቅስቃሴዎች ለክፍፍል የማይዳርጓቸውን የጋራ አጀንዳዎች ይዘው መግፋት አለባቸው ሲሉም አሳስበዋል። ሰዎች ሲቀየሩ የሚል ጥያቄ መነሳት ሲጀምር ለክፍፍል መንገድ ይከፍታል። ስልጣን መያዝ የሚፈልጉ ሰዎች ንቅናቄውን ለመጥለፍ ይንቀሳቀሳሉ። እኔ እንዳይመስለኝ የወጣቶች ንቅናቄዎች እነሱን በሚመለከቱ ችግሮች ላይ ጥርት ያለ ትኩረት ይዘው መቆየት አለባቸው። ምክንያቱም እነሱ የሚያነሷቸው ችግሮች ፖለቲካዊ መልክ ያላቸው አይደሉም። ፕሬዚደንት ሩቶ ትናንት አዲሱን ካቢኔያቸውን በማስተዋወቅ ላይ ሳሉ የተቃውሞ ሰልፉ የቀጠለ ሲሆን፣ በህዝቡና በመንግስታቸው መካከል የመግባባት ክፍተት መፈጠሩን እንደሚቀበሉ ፕሬዚደንቱ ተናግረዋል። and I freely admit that due to suboptimal communication of our development agenda የልማት አጀንዳችንን በሚገባው መጠን አላስተዋወቅንም፣ ህዝቡን በደንብ ያሳተፍ አይደለም የሚል ቅሬታም አለ። በመሆኑም ሁላችንም አንድ ላይ ሆነን ኬንያን የመቀየር ጉዞ ለመያያዝ የነበሩን በርካታ እድሎች አበላሽተናል። በዚህም የተነሳ አንዳንዶች ዜጎቻችን ለመለዋ ኬንያ የዘረጋናቸውን ፖሊሲዎች፣ ፕሮግራሞችና ፕሮጀክቶች ለመረዳት ሳይችሉ ቀርተዋል። እውነትም ነው። እኔ ምስም በሚገባ እቀበላለሁ። አፍሪካውያን ወደ ጎዳና ላይ ተቃውሞ የሚያመሩት የሀገሮቻቸው ባለስልጣናትና የመንግስት ተቋማት ሮሯቸውን አልሰማ ሲሉ እንደ መጨረሻ አማራጭ መሆኑን የሚናገሩ ታዋቂዎቹ የአፍሪካ መሪዎች የሀገሮቻቸው ወጣቶች ለሚያነሷቸው ችግሮች መፍትሄ እስካልሰጡ ድረስ የተቃውሞ እንቅስቃሴዎች መቀጠላቸው እንደማይቀር ያስጠነቅቃሉ።